የአሜሪካ ድምጽ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 4 2017 ዓ.ም ዝግጅታችን ጀመረ። thank mm -hmm. you ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው አብሬያችሁን ቆየው ኤደን ገረመን። ጽዮን ግርማ ዋና አዘጋጅ ዋና ቴሌያስ አስማረ ደግሞ ስርጭቱን በማቀናበር አብሮናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝን ለምሽቱ የያዝናቸውን ዝግጅቶች እናስተዋውቃችሁ። በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ 17 ሰዎች ቆሰሉ። በሌላ በኩል በአማራ ክልል ቋራ ወረዳ ሶስት ሰዎች በኮሌራ በሽታ ሞቱ። አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ፣ የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ ወደ እናንተ ለማድረስ ተዘጋጅተናል። እዚህ ስቱዲዮ ካጠገቤ አሉላ ከበደ ዓለም አቀፍ እንዲሁም የሀገር ውስጥ ዜናዎችን ወደ እናንተ ለማድረስ ይገኛል። አብራችሁን ታመሹ ዘንድ እንጋብዛለን። ዝግጅቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪማሪክ የፌስቡክ ገጽና ድረ ገጽ ላይ ተከታተሉ ዘንድ እየጋበዝኩ ከዓለም ዙሪያ ወደ ተሰናደ ዜናዎች እናልፋለን። ይህ በሕገ መንግስቱ ውስጥ ያለና እንደ አውሮፓውያን የዘመን አቆጣጠር በ1868 ከፕሬዝዳንቱ የማዘዝ ስልጣኖችን ወደ ዜናዎች ነው የምናልፈው። ሰላም ጤና ስጥልኝ። እንደምናመሻችሁ፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሶቹን አሜሪካ ውስጥ በመወለድ ዜግነት ከሚያሰጠው ህግ ጋር በተያያዘ ትራምፕ የፈረሙት ፕሬዚዳንታዊ ትዕዛዝ በሶስተኛ ዳኛ ታግዷል። እስራኤላውያኑ ታጋቾች እስከ ቅዳሜ ድረስ ካልተለቀቁ በሐማስና በእስራኤል መካከል የተደረሰው ስምምነት እንዲፈርስ እፈቅዳለሁ አሉ ትራምፕ። የሱዳን ጦርነት በዓለም እጅግ የከፋው የሰብአዊ ቀውስ ሆኗል ሲሉ የአፍሪቃ ህብረት ባለሥልጣናት ተናገሩ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። አሜሪካ ውስጥ በመወለድ ዜግነት ከሚያሰጠው ህግ ጋር በተያያዘ ትራምፕ የፈረሙት ፕሬዚዳንታዊ ትእዛዝ በሶስተኛ ዳኛ ታግዷል። አሜሪካ ውስጥ በመወለድ ዜግነት የሚያሰጠው ይህ ህግ ያለ ህጋዊ ፈቃድ ወደ ዩናይት ስቴትስ የገቡ ሰዎች ለወለዷቸው ልጆች ተፈጻሚ እንዳይሆን የሚያደርገውን ፕሬዚዳንት ዶናልድ ትራምፕ የፈረሙትን ፕሬዚዳንታዊ ትእዛዝ በማገድ የኒውሃምፕሽር ክፍለ ግዛቱ የፌዴራል ዳኛ ጆሴፍ ኤን ላፕላንት በትላንትናው ዕለት በሰጡት ብይን ሶስተኛው ዳኛ ሆነዋል። በዩናይት ስቴትስ የሲቪል መብት ማህበራት ባቀረቧቸው ክሶች ትራምፕ የፈረሙትን ፕሬዚዳንታዊ ትእዛዝ ሕገ መንግሥቱን የሚጥስና ከዋነኞቹ የአሜሪካ ህገ መንግስታዊ እሴቶች ውስጥ አንዱን ለመለወጥ የተደረገ ሙከራ ነው ሲሉ ተከራክረዋል። ኮዲ ዋፍሲ ዋና መስሪያ ቤቱም በዋሽንግተን ባደረገው አሜሪካን ሲቪል ሊበርቲ ዩኒየን በተባለው የዩናይት ስቴትስ የሰብአዊ መብት ተሟጋች ድርጅት የኢሚግሬሽን መብቶች ጉዳይ ምክትል ዲሬክተር ናቸው። ይህ በህገ መንግስቱ ውስጥ ያለና እንደ አውሮፓውያን የዘመን አቆጣጠር በ1868 ከፕሬዚዳንቱ የማዘዝ ስልጣን ውጭ እንዲሆን የተደረገ ነው። እንዳሻ ልንሟገት እንችላለን። ይሁን እንጂ ህጉ ያወላዳም እርምጃው ይህ ህገ መንግስታዊና ህገ ወጥ ነው። ዳኛው ላፕላንድ ፕሬዚዳንታዊ ትእዛዝ ተገቢ ነው ሲል የትራምፕ አስተዳደር ያቀረበውን መከላከያ አሳማኝ ሆኖ አላገኘሁትም ብለዋል። በአንጻሩ አስተያየት የተጠየቁ የአስተዳደሩ ጠበቆች ምላሽ ሳይሰጡ ቀርተዋል። ሆኖም የትራምፕ የሪፐብሊካን አስተዳደር ዜጋ ያልሆኑ ወላጆች የሚያፈሯቸው ልጆች በዩናይት ስቴትስ መንግስት ስልጣን ስር የማይውሉ ወይም የማይገዙ በመሆናቸው የዩናይት ስቴትስ ዜግነት መብት የላቸውም ሲል ይሞግታል። ላፕላንት ያሳለፉት ይህ ብይን ባለፈው ሳምንት በሲያትል ዋሽንግተንና በሜሪላንድ ክፍለ ግዛቶች ውስጥ ሁለት ዳኞች ተመሳሳይ ውሳኔዎችን ማሳለፋቸውን የተከተለ ነው። እስራኤላውያኑ ታጋቾች እስከ ቅዳሜ ድረስ ካልተለቀቁ በሐማስና በእስራኤል መካከል የተደረሰው ስምምነት እንዲደር እንዲፈርስ እፈቅዳለሁ አሉ። ትራምፕ እስራኤላውያኑ ታጋቾች ጋዛ ውስጥ ታግተው የሚገኙት እነዚህ እስራኤላውያን ታጋቾች እስከፊታችን ቅዳሜ እኩለ ቀን ባለው ጊዜ ተለቀው ወደ አገራቸው ካልተመለሱ በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት እንዲሰረዝ ሀሳብ የሚያቀርቡ መሆናቸውንና የለየለት አደገኛ ሁኔታ እንዲፈጠር እንደሚፈቅዱ በመግለጽ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ሰኞ አስጠንቅቀዋል። ትራምፕ ተከታታይ ፕሬዚዳንታዊ ትእዛዞችን ከፈረሙ በኋላ ለጋዜጠኞች አስተያየት በሰጡበት ወቅት ነው ይህን ያሉት ይህ እንዲሆን እፈቅዳለሁ ምክንያቱም ያ የእስራኤላውያን ውሳኔ በመሆኑ ነገር ግን በእኔ በኩል ሁሉም ታጋቾች እስከ ቅዳሜ ከቀኑ ስድስት ሰዓት ድረስ ወደ ቤታቸው እንዲመለሱ እስካልተደረገ ድረስ ያበቂ ጊዜ ይመስለኛል ስምምነቱን ሰርዙት እናም ያከትምለታል የለየለት አደገኛ ሁኔታም ይፈጠራል ቅዳሜ ከቀኑ ስድስት ሰዓት ላይ መመለስ አለባቸው ብለዋል ትራምፕ አክለውም ዮርዳኖስና ግብጽ ከጋዛ ወደዚያ እንዲዛወሩ የሚደረጉትን ፍልስጤማውያን የማይቀበሉ ከሆነ ከዩናይት ስቴትስ የሚያገኙትን እርዳታ ሊይዙት እንደሚችሉ ተናግረዋ አለ። የሱዳኑ ጦርነት በዓለም እጅግ የከፋው ሰብአዊ ቀውስ ሆኗል ሲሉ የአፍሪካ ህብረት ባለስልጣናት ተናገሩ። የሱዳኑ እርስ በርስ ጦርነት በዓለም እጅግ የከፋው ሰብአዊ ቀውስ ነው ሲሉ የገለጹት እነኚህ የአፍሪካ ህብረት ባለስልጣናት በዛሬው እለት በሰጡት አስተያየት በመቶ ሺዎች የሚቆጠሩ ሕፃናትን ለተመጣጠነ ምግብ እጥረት እየዳረገ መሆኑን በመግለጽም አስጠንቅቀዋል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2023 አንስቶ በሱዳኑ ብሔራዊ ጦርና በፈጥኖ ድራሽ ኃይሉ መካከል የተቀሰቀሰው ጦርነት ቁጥራቸው 12 ሚሊዮን የሚጠጉ ዜጎችን ማፈናቀሉን የአፍሪካ ህብረትና የዓለም አቀፍ ነፍስ አድን ኮሚቴ አስታውቀዋል። ቀሱ የሰብአዊ ረዴት ተደራሽነትን ከማስተጓጎሉን ባሻገር የምግብ እጥረትና ረሃብን አስከትሏል ያሉት ደግሞ በህብረቱ የሱዳን ጉዳይ ተከታታይ ቡድን ሊቀመንበር ሞሐመድ ኢብን ቻምባስ ናቸው። ኤክስ በተባለው ማህበራዊ ገጽ ላይ ባሰፈሩ ጽሑፍ ሕፃናትና ሴቶች ያለማቋረጥ እንግልት ይደርስባቸዋል፣ አረጋውያንና ታማሚዎችም የህክምና እርዳታ አያገኙም ሲሉም አክለዋል። ይህም በዓለም ከሁሉ የከፋው ሰብአዊ ቀውስ አድርጎታል ብለዋል። በአፍሪካ ህብረት የህፃናት ደህንነት ተከታታይ ክፍል ባለስልጣን ዊልሰን አልሜዳ አዳኦም በበኩላቸው ኤክስ ላይ ባሰፈሩት ሌላ ጽሑፍ በ2024 ብቻ በተመጣጠነ ምግብ እጥረት ሳቢያ ለህክምና ሆስፒታል የገቡ ህጻናት ቁጥር ከቀደመው ዓመት በ44 በመቶ መጨመሩን በአጠቃላይም የህክምና እርዳታ የተደረገላቸው ህጻናት ከአራት መቶ ሰላሳ አንድ ሺህ በላይ መሆናቸውን አመልክተዋል። ይበ፣ እንዲህ እንዳለ እስካሁን መቋጫ ባልተበጀለት በዚህ ጦርነት ብሔራዊ ጦር የሀገሪቱን ምስራቃዊና ሰሜናዊ ክፍል ሲቆጣጠር፣ ፈጥኖ ደራሽ ቡድኑ በፊናው በድርቅ ክፉኛ የተጎዳውን አብዛኛውን የዳርፉር ክልል መቆጣጠሩ ይታወቃል። የተባበሩት መንግስታት ድርጅት በትላንትናው ዕለት ለአካባቢው የሚላከውን እርዳታ በማገድ ቡድኑን ወንጅሎ አለ። የሱዳን እርስ በርስ ጦርነት እንዲያበቃ ብቸኛው መፍትሄ በሱዳናውያን መካከል የሚደረግ የፖለቲካ ውይይት እንጂ ወታደራዊ አማራጭ አይደለም ሲሉ ቻምባስ የህብረቱን እምነት ገልጠዋል። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ሞዲ ለውይይት ዋይት ሀውስን ይጎበኛሉ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በንግድ በኢሚግሬሽን እና በሌሎች ስልታዊ ጉዳዮች ለመነጋገር ዋይት ሀውስን ይጎበኛሉ። ከነገረቡ አንስቶ ለሁለት ቀናት በዋሽንግተን የሥራ ጉብኝታ እንደሚኖራቸው የታቀደ ሲሆን በዩናይት ስቴትስ ጉብኝታቸውም ከዋሽንግተን ጋር አዲስና ተጨባጭ ያሉትን አጋርነት ምስረታ ያበስራል የሚል ተስፋ እንዳላቸው የኒውዴልሂ ባለሥልጣናት ገልጠዋል ገልጠዋል። ሆኖም የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቅድሚያ ከሚሰጧቸው ጉዳዮች መካከል ንግድና ኢሚግሬሽን አከራካሪ እንደሚሆኑም ተንታኞች ጠቁመዋል። የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ሲናገሩ ሞዲ ፕሬዚዳንት ትራምፕ ስልጣን በተረከቡ ሳምንታት ውስጥ የሚያደርጉት ይህ የዋይት ሀውስ ጉብኝት ህንድና ዩናይትድ ስቴትስ ያላቸውን ግንኙነት ጥንካሬና ዓለም አቀፍ አጋርነታቸውን ማሳያ ነው ብለውታል። ሞዲ ፈረንሳይ ላይ በመካሄድ ላይ በሚገኘው በሰው ሰራሽ አስተውሎት ዙሪያ ያተኮረ ጉባኤ ከተከታተሉ በኋላ ነገ ረቡዕ ዋሽንግተን እንደሚገቡ ተገልጧል። ትራምፕ በእጅግ በእጅጉ አግባብ ያልሆነ የቀረጥ አጠቃቀም ከሚከተሉ አገሮች አንዷ ናት ሲሉ ሲሉ ህንድን ቢተቹም አገራቸው የትራምፕን ስጋቶች ለማቅለል ዝግጁ መሆኗን የሚያሳዩ እርምጃዎች መውሰዷን ባለሥልጣናቱ አክለው አመልክተዋል። ትራምፕ ባለፈው ወር ከሞዲ ጋራ በስልክ በተነጋገሩበት ወቅት ፍትሐዊ የሆነ የሁለትዮሽ የንግድ ግንኙነት መፈጠር አለበት የሚል ጥሪ አሰምተው ነበር። እንደ አውሮፓውያን የዘመን አቆጣጠር በ2023 ብቻ የ32 ቢሊዮን ዶላር ትርፍ ያስገኘለትና አጠቃላይ ልውጣቸው 118 ቢሊዮን ዶላር የሚገመተው የሁለቱ ሀገሮች ንግድ ትልቋ ዩናይት ስቴትስ የንግድ አጋር ለሆነችው ህንድ ወሳኝ ነው ተብሏል። ህንድ ከዩናይት ስቴትስ ጋር ያላትን የጸጥታና የመከላከያ ግንኙነት ማጠናከር ሌላው የመሪዎቹ ትኩረት እንደሚሆንም የህንድ ባለሥልጣናት ተናግረዋል። እንደ ጉዳዩ አዋቂ ተንታኞችን ማስተያየት የልዩ ጦር መሣሪያዎችና ቴክኖሎጂዎችን ግዢ ያካትታል። ፕሬዚዳንት ትራምፕ ህንድ ከዩናይት ስቴትስ የምትገዛውን የአሜሪካ ሰር ጦር መሣሪያዎች ግዢ መጠን እንዲያሳድጉም መጠየቃቸው ተዘግበዋል። ጦሯን ለማዘመን ልዩ የጦር መሳሪያዎች የሚያስፈልጓትን ህንድ በአንጻሩ ለወታደራዊ ጦር መግዣ በምታወጣው ወጪ በዓለም ቀዳሚው ሀገር ናት። ለወትሮው ዋነኛ የጦር መሳሪያ አቅራቢ ከሆነችው ሩሲያ በተጨማሪ ከፈረንሳይ እስራኤልና ዩናይት ስቴትስም በተመሳሳይ የጦር መሳሪያዎችን ትሸምታለች። በሌላ ተያያዥ ዜና ኢሚግሬሽን ሌላው ሁለቱን ሀገሮች የሚያሳስብና በመሪዎቹ ንግግር ትኩረት የሚሰጠው ጉዳይ መሆኑ ተጠቁሟል። ምንም እንኳን ህንድ በዩናይትድ ስቴትስ የሚኖሩ ህጋዊ መኖሪያ ፈቃድ የሌላቸውን ዜጎቿን ለመመለስ ዋሽንግተን በምትወስደው እርምጃ ለመተባበር ዝግጁ መሆኗን ይፋ ብታደርግም ቁጥራቸው አንድ መቶ አራት የሚደርስ ህጋዊ የመኖሪያ ፈቃድ የሌላቸው ህንዳውያን ባለፈው ሳምንት በዩናይትድ ስቴትስ ወታደራዊ አውሮፕላን ተጭነው ወደ ህንድ እንዲመለሱ በተደረገበት ወቅት ለአርባ ሰዓታት እጃቸው የፍጥኝ ታስሮ እንደነበር የሚገልጹ ዘገባዎች በህንድ ተቃዋሚ ፓርቲዎች ዘንድ ከፍተኛ ተቃውሞ ማስነሳታቸው አይዘነጋም። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚ ላይ አበቃ። መልካም ምሽት። ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰንን አሉላ ከበደን እናመሰግናለን። ስርጭቱን በማቀናበር ኤልያስ አስማረ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው እንዲሁም ደግሞ ዋና አዘጋጇ ጽዮን ግርማና እኔ ኤደን ገረመው መሰናዳውን በመምራት አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው አብይ ርዕሳችን እንሻገር። ዛሬ የካቲት አራት ቀን 2017 ዓ ም ከጠዋቱ ሁለት ሰዓት አካባቢ በኦሮሚያ ክልል ምስራቅ ወለጋ ዞን ጉዳያ ቢላ ወረዳ ልዩ ስሙ ኢፋቢያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉና የ42 ሰዎች ደግሞ ለአካል ጉዳት መዳረጋቸውን የጉያ ቢላ ወረዳ አስተዳደር አቶ ሽብሩ ጸጋዬ ለአሜሪካ ድምጽ ተናግረዋል። አደጋው ከሆሮ ጉድሩ ወለጋ ሻምቡ ከተማ ወደ አዲስ አበባ ሲጓዝ የነበረ የህዝብ ትራንስፖርት አገልግሎት የሚሰጥ ተሽከርካሪ ፍሬኑ በመበጠሱ መንገድ ጥሶ ገደል በመግባቱ እንደሆነ ኃላፊው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል ምስራቅ ወለጋ ዞን ጉደያ ቢላ ወረዳ ልዩ ስሙ ኢፈቢያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉንና 42 ሰዎች ከባድ ጉዳት እንደደረሰባቸው የጉደያ ቢላ ወረዳ አስታወቅም። የወረዳው አስተዳዳሪ አቶ ሽብሩ ጸጋዬ አደጋው የደረሰበት አውቶብስ 85 ተሳፋሪዎችን ይዞ እንደነበር ለአሜሪካ ድምጽ ተናግረዋል። ዛሬ ጠዋት 2 ሰዓት ከ45 ገደማ ከሻምቡ ከተማ 65 ኪሎ ሜትር ላይ በምትገኘው የምስራቁ ለጋ ዞን ጉደያ ቢላ ወረዳ ወደ አዲስ አበባ 85 ሰዎች አሳፍሮ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የሰዎች ህይወት ማለፉን የወረዳው አስተዳዳሪ አስታውቋል። የወረዳው አስተዳዳሪ አቶ ሽብሩ ጸጋዬ ማምሻውን ለአሜሪካ ድምጽ በሰጡት ቃል አውቶቡሱ ከአቅም በላይ በመጫኑ በወረዳው ኢፈቢያ በተባለ ስፍራ ላይ ያለውን በመንገድ ለመዞር ሲሞክር የተሽከርካሪው ተግባራዊ ፍሬን ባለመታዘዙ አደጋው መከሰቱን አብራርተዋል። አውቶቡሱ ከሆሩ ጎድሮ ወለጋ ሻምቡ ከተማም ሰማንያ አምስት ሰዎችን አሳፍሮ ነበር ወደ አዲስ አበባ ሲጓዘ ነበረው ከአቅም በላይ ስለ ጫኔ በምስራቅ ወለጋ ጉዳያ ብላ ወረዳ ልዩ ስፍራው በያ የተባለ መታጠፊያ ሲደርስ የተሽከርካሪ ፍሬን ባለመታዘዙ ተገልብጦ አርባ ሶስት ሰዎች ወዲያውኑ ሲሞቱ፣ አርባ ሁለት ሰዎች ከባድ አካል ጉዳት ደርሶባቸዋል። የሟቾች ቁጥር ሊጨምር ይችላል። ግማሾቹ ወደ ባክ ሆስፒታል ሻምቡና ወደ አዲስ አበባ የሄዱ ሰዎችም አሉ። አቶ ታደሌ ጤርሳ የሆሮ ጉድሩ ወለጋ የቀይ መስቀል ድርጅት ቅርንጫፍ ኃላፊ በበኩላቸው የይድረሱልን ጥሪ እንደደረሳ አምቡላንስ ወደ አካባቢው ልከው በህይወት የተረፉ ሰዎች ወደ ሕክምና ተቋማት እያደረሱ እንደነበር ተናግረዋል። ዛሬ ጠዋት አራት ሰዓት አካባቢ ነው ወደ ድርጅታችን የድረሱልን ጥሪ ስልክ ደረሰን። ከሻምቡ ከተማ ወደ አዲስ አበባ ሰዎችን አሳፍሮ የተጓዘ የነበረ አውቶቡስ ጉዳያ ቢላ ወረዳ ላይ መገልበጡን ተነገረን። አምቡላንስ ሊክን እርዳታ ሲናደርግ ቆይተናል። ወደ ባኮ ሻምቡና አዲስ አበባ ሆስፒታል በህይወት የተረፉ ሰዎችን የድርጅታችን ተሽከርካሪዎች ከቀይ መስቀል ለአምቡላንስ ተቀናጅቶ ሲንረዳ ነበር። በጣም አሳዛኝ አደጋ ነው። የጉዳያ ቢላ የትራፊክ ፖሊስ አባል መሆናቸውን የጠቀሱትና ስማቸውን ለመግለጽ ፈቃደኛ ያልሆኑት ለአሜሪካ ድምፅ በስልክ እንደተናገሩት የተሽከርካሪው የመጫ የጣሊያን አቅም 62 ሰዎች ሲሆን ከአቅም በላይ በመጫኑ ለአደጋው መንስኤ ነው ብለዋል። የሰሌዳ ቁጥሩ 12661 ኢቲ የሆነ ታታ የህዝብ ማመላለሻ አውቶቡስ መነሻውን ሻምቡ ከተማ የሆነው ዛሬ ማልዳ ሁለት ሰዓት ከ45 ደቂቃ ላይ ጉዳያ ብላ ወረዳ ኢፋ ቢያ አካባቢ ላይ ተገልብጦም የሰዎች ህይወት አልፏል። ገሚሶቹ ደግሞ ከባድ የአካል ጉዳት ደርሶባቸው ወደ ተለያዩ የህክምና ተቋማት ተወስደዋል። በአደጋው ህይወታቸው ያለፈው ሰዎች ቤተሰቦች ለማግኘት የአሜሪካ ድምፅ ያደረገው ጥረት ለጊዜው አልተሳካም። በህይወት የተረፉ ሰዎችንም ማግኘት አልተቻለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የተከታተላችሁት ለምሽቱ የያዝነውን አብይ ዘገባ ነበረ። የትንታኔ መጽሔት ዝግጅቶች ይቀጥላሉ። በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ አስራ ሰባት ሰዎች ቆሰሉ። በትግራይ ክልል ሽረ እንዳስላሴ ከተማ በአንድ መዝናኛ ስፍራ ትላንት ሰኞ ምሽት በተወረወረ የእጅ ቦምብ አስራ ሰባት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የከተማዋ የጸጥታ ቢሮ አስታውቋል። የጽህፈት ቤቱ ኃላፊ አቶ በሪሁ አይዳይ አንድ የአስር ወር አዳጊ እና ሶስት ሴቶች መጎዳታቸውን ገልጸው በጥቃቱ የሰው ህይወት እስካሁን ድረስ አለማለፉንም አስታውቋል። ሙልጌታ ጽባሀ ዘገባለሁ። በትግራይ ክልል ሽረንዳ ስላሴ ትላንት ሰኞ የካቲት 3 ቀን 2017 ዓ ም ምሽት ላይ አንድ ሰዓት ተኩል አካባቢ ሐረግ መናፈሻ ተብሎ በሚታወቅና ወጣቶች በሚያዘወትሩበት ቦታ በተወረወረ የእጅ ቦምብ በሰዎች ላይ ጉዳት መድረሱን የከተማዋ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በርሂው አይዳይ ለአሜሪካ ድምፅ ተናግረዋል። በተወረወረው ቦምብ አስራ ሰባት ሰዎች ናቸው የተጎዱት ሶስት ሴቶችና አንድ የአስር ወር ህፃን ይገኙባቸዋል። ይህ በከተማችን ያጋጠመ ያልተለመደ ተግባር ነው። የመዝናኛ ቤቱ ባለቤት አቶ ባራኪ ሓጎስ እንደሚባሉና ማንነቱ ያልታወቀ ሰው ከአሁን በፊት ብር እንዲሰጣቸው በተደጋጋሚ በስልክ ይጠይቃቸው እንደነበረ እና ይህንንም ካልፈጸመ ወደ ስራ ቦታቸው ቦምብ እንደሚወረውር የዝትባቸው እንደነበረ ለፖሊስ ማስታወቃቸው አቶ በሪሁ ገልጸዋል ብሎ ለእኛ የማጣራት ሂደቱን ያከበደው የስልክ ልውውጦችን መረጃ ከቴሌ ለማግኘት ከፌዴራል ብቻ ነው የሚገኘው። ከጦርነቱ በፊት የደዋዮችን አድራሻ የሚሁን የስልክ ልውውጥ ፖሊስ ከአካባቢው ቴሌ ያገኝ ነበር። አሁን ግን ይህ ቀርቷል። በዚህ ምክንያት የደዋዩም ሆነ ድርጊቱም ፈጽሟል ተብሎ የተጠረጠረው ሰው ማንነት ማወቅ እንዳልተቻለ አስረድተዋል። በቦታው በተመሳሳይ ከሶስት ሳምንታት በፊት ጥር 12 ቀን 2017 ዓ ም ምሽት ላይ ቦምብ ተወርውሮ እንደነበረ ገልጸው በሰዎች ላይ ጉዳት እንዳልደረሰ ተናግረዋል። እስካሁን በጉዳዩ የተጠረጠሩ ሁለት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም በአማራ ክልል ቋራ ወረዳ ሶስት ሰዎች በኮሌራ ወረርሽኝ ሞቱ። በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳ ልዩ ስሙ በርሜል ጊዮርጊስ በተባለ የጸበል ስፍራ እንደገና ባገረሸ የኮሌራ ወረርሽኝ ሶስት ሰዎች መሞታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። አስቴር ምስጋናው ዘገባ አላት። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ለአሜሪካ ድምፅ እንደተናገሩት ከታህሳስ 25 ቀን 2017 ዓ ም ጀምሮ በጸበል ስፍራ በተደጋጋሚ በተቀሰቀሰ የኮሌራ ወረርሽኝ ሶስት ሰዎች መሞታቸውን እና ከ200 በላይ የሚሆኑ ሰዎች በወረርሽኙ ተይዘው በጤና ተቋማት ክትትል እየተደረገላቸው እንደሚገኝ ተናግረዋል። ዋራ ጸበል ቦታ ተከሰቱ እንግዲህ ያው በርካታ ባይሆኑም አንድም ሁለትም በየቀኑ አንዳንድ ቀን ዜሮ ይሆናል። አንዳንዴ ሦስት አራት አምስት አስር ያለ የተንጠባጠበ ትናንት አምስት እንደገና ሙማን ተመዝግቧል። በአጠቃላይ ከታሳስ አምስት ጀምሮ እስከ ትናንት ወደ ሁለት መቶ ሃያ ሶስት ሙማን እና ሶስት ሰዎች ደግሞ ህይወታቸው የምዕራብ ጎንደር ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር አስተባባሪ አቶ አህመድ አሊ በበኩላቸው ወረርሽኙ አፋጣኝ ምላሽ ሊሰጠው እንደሚገባ አሳስበዋል። በጣም እየሰጋን ነው። ምክንያት አሁን የሚመጣው ትልቅ አርባ ጾም አለ። ለአርባ ጾም ደግሞ ሰው በብዛት ወደ ጠበልም ወደዛም በዛ ስለሚንቀሳቀስ እንቅስቃሴዎች በብዛት ስለሚጨምሩ ስጋት አለብን። ዞሮ ዞሮ አንድም ኬዝ ቢሆን ኮሌራ እንዲከሰትም እንዲኖርም የማይፈለግ በሽታ ስለሆነ ኬዙ ትንሽ ነው ተብሎ አይወሰድም። የአውሮፓ ህብረት የአስቸኳይ አደጋዎች መከላከያ ቢሮ በአማራ ክልል እንደገና ባገረሻው የኮሌራ በሽታ የሶስት ሰዎች ህይወት ማለፉን አስታውቋል። የበሽታው መነሻ ቋራ ወረዳ ውስጥ የሚገኝ በርሜል ጊዮርጊስ የሚባል የጸበል ቦታ እንደሆነ የጠቀሰው ቢሮ ጸበሉን ለመጠቀም ከሌሎች የክልሉ አካባቢዎች በርካታ ሰዎች ስለሚሄዱ በሽታው የመስፋፋት እድሉ ከፍተኛ ነው ብሏል። በክልሉ የሚካሄደው ግጭት ለረድኤት ድርጅቶች እንቅስቃሴ እክል እንደሆነ ቢሮ ጠቅሷል። ዋና ዳይሬክተሩ አቶ በላይ በዛብህ እንደሚሉት ከታህሳስ 25 ቀን 2017 ዓ ም ጀምሮ እስከ ትላንት የካቲት 3 ቀን ድረስ በየቀኑ የበሽታው ተጠቂ በጤና ተቋማት እየተመዘገበ እንደሚገኝ ገልጸው፣ የጸበል ስፍራው በትንሹ ለ30 ቀናት ካልተዘጋ ወረርሽኙ ከክልሉ አልፎ በአገር አቀፍ ደረጃ የከፋ ጉዳት ሊያደርስ እንደሚችል ስጋታቸውን ገልጸዋል። እዛ አካባቢ መጠባበር ችግር አለ። ትምህርት ላለመቀበል እዛው ጸበሉ ቦታ ላይ ያሉ ሰዎች እና ሰውን ከተለያየ ከአዲስ አበባ ጭምር ከባህርዳር ከጎንደር፣ እንደዚህ ከተለያየ ቦታ በአውቶቢስ ተጭኖ ወደዛ እንዲሄድ የሚያደርጉ ኤጀንቶቹ ወኪሎች ይሄ ነገር እንዲቋረጥ ያለመፈለግ ሁኔታ አለ በግልጽ ማለት ነው። ጸበሉ ቦታ የሚያስተባብሩ ሰዎች ከሃይማኖት ተቋሙ አንጻር ጠቅላይ ቤተ ክህነት ማገዝ የነሱን መመሪያ መቀበል ያለባቸው ታች እዛ ጸበል ቦታ ያሉ ሰዎች ማለት እኛ እንደ ህብረተሰብ ጤና ኢንስቲትዩት እና እንደ ሙያ የምንመክረው በሽታው ቢያንስ ለሰላሳ ቀን ዜሮ ከሆነ በኋላ አገልግሎትን ተመካቶ እንደገና ማስጀምር ይቻላል ነው የመጀመሪያው አማራጭ። ሁለተኛው ሙሉ በሙሉ ሰው ይህንን አውቆ ለተወሰነ ጊዜ እንዲቆም ነው እኛ የምንመክረው ማለት ነው። የሚመለከተው የመንግስት አካላትም ትብብር እንዲያደርግ ጥሪ አቅርበዋል። ደብዳቤ ይጽፈናል። ለትራንስፖርትና ሎጂስቲክስ ቢሮ፣ ለባህልና ቱሪዝም ቢሮ ደብዳቤ ይጽፈናል። በርካታ ሰዎች በባስ በአውቶቢስ እየተጫኑ ስለሚሄድ እንዲቆም ካላደረግም በሽታውን እዛ ዜሮ ማድረግ አይቻልም ማለት ነው። የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አላፍ ቆሞስ አባ ኃይለ ማርያም ያሳይ ስለ ጉዳዩ ተጠይቀው የጤና ባለሙያዎች ወረርሽኙ አሳሳቢ ነው፣ ጸበሉ መዘጋት አለበት ካሉ እንዘጋለን ብለዋል። በዚህ ልክ እየገፋ ከሆነ እኛ ዝም ብለን አናይም። ሁለት ሺህ አስራ አምስት ልም ላይ ጸበሉን ያቆምነው እኛ ነን። አሁንም እናቆመዋለን። ቁጭ ስናቆመው የዞኑ ጤና መምሪያ አለ የዞኑ መንግስት አለ ራሱ እንችል በአጠቃላይ ግን ኮሚቴው ነው አሁን በአጭር ጊዜ ሳምንት ኮሚቴውን እያዋቀርን ያለ ነው። አሁን ከሁለት ሺህ አስራ አምስት ዓመተ ምህረት ጀምሮ በክልሉ በባህር ዳርና በጎንደር ከተማ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ ምዕራብ ጎንደር ዞን ቋራ ወረዳን ጨምሮ በተለያዩ አካባቢዎች በተለያየ ጊዜያት ወረርሽኙ ተከስቶ እንደነበር የአማራ ክልል የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ገልጸው በዚህም ከዘጠና በላይ ሰዎች መሞታቸውንና ከ4000 በላይ በወረርሽኙ ተጠቅተው በሕክምና ተቋም አገግመው መውጣታቸውን አስታውሰዋል። በወቅቱም ለአንድ ወር ያህል የጸበል ስፍራው ተዘግቶ እንደነበረም ጠቅሰዋል። ለአሜሪካ ድምፅ አስቴር ምስጋ ነው። አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ። ፖለቲከኛው አቶ ልደቱ አያሌ ወደ ሀገር ቤት ለመመለስ ትኬት ቆርጬና አስፈላጊውን ሰነድ አሟልቼ አውሮፕላን ጣቢያ በሰዓቱ ቢገኝም የኢትዮጵያ አየር መንገድ እንዳልሳፈር ከለከለኝ ሲሉ ለአሜሪካ ድምጽ ተናግረዋል። የአየር መንገድ አትላንታ ቢሮ ኃላፊዎች ከዋናው ቢሮ እርሳቸውን ማስተናገድ እንዳይችሉ የክልከላ ትዕዛዝ እንደተሰጣቸውና ክልከላውን በአሜሪካ የኢትዮጵያ ኤምባሲ ማስነሳት ከቻሉ ብቻ እንደሚያስተናግዷቸው እንደገለጡላቸውም ተናግረዋል። አቶ ልደቱ ቀኑን ሳይጠቅሱ በሌሎች አየር መንገዶች ትኬት በመቁረጥ በቅርቡ ወደ ሀገራቸው ለመመለስ ማሰባቸውን ለአሜሪካ ድምጽ ጨምረው ተናግረዋል። በዚህ ጉዳይ ላይ የኢትዮጵያ አየር መንገድን በኢትዮጵያ በዩናይትድ ስቴትስ የኢትዮጵያ ኤምባሲንና የኢትዮጵያ ኢሚግሬሽን ና ዜጎች አገልግሎት ኃላፊዎችን ምላሽ ለማካተት ያደረግነው ጥረት አልተሳካም። አስማማየ ነው ዘገባ ለሁ በኢትዮጵያ ፖለቲካ ታሪክ ውስጥ ረጅም ዓመታትን ባስቆጠረ ተሳትፏቸው የሚታወቁት አቶ ልደቱ አያሌው በአሜሪካን ሀገር ሲከታተሉ የነበረውን ሕክምና ጨርሰው ወደ ኢትዮጵያ ለመመለስ ለጉዞ የመረጡት የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸውና በሌላ አየር መንገድ ወደ ሀገራቸው እንደሚመለሱ ተናግረዋል። በቀጣይ የማደርገው ምንድ ነው? ሌሎች አየር መንገዶች አሉ ወደ ኢትዮጵያ በረራ የሚያደርጉ፣ በእነሱ ትኬት ቆርጬ ሀገር ይገባለሁ እገባለሁ። ከፈለገ መንግስት መረጃ አለኝ ጠረጥረዋለሁ ካለው ካለ ሊያስረኝ ይችላል። በሕግ ለመጠየቅ ዝግጁ ነኝ። እኔ ንጽህና አይን አውቃለሁ። ንጽህና አይንም ስለማቅ ነው መንግስት በዚህ ደረጃ ከሰዋለሁ እያለ በሽብርተኝነት ወደ ሀገር የሚሄደው ሙሉ በሙሉ በራሴ ስለምተማመን ነው። እና ደግሞ ሰላማዊ ታጋይ ስለሆንኩ እና ከሚግሬሽን ጋር ምንም የሚያያይዘው ነገር ፓስፖርት ነው ያለኝ፣ የታደሰ ፓስፖርት ነው። ስለዚህ ከዛ ደግሞ ኢትዮጵያ አላስገባም ብሎ ደግሞ ሊመልሰኝ አይችልም። ምክንያቱም ሌሎች መንግስታት ቪዛ ሳልይዝ ሊያስገቡኝ አይችሉም፣ መብታቸው ነው። ምክንያቱም የእነሱ ዜጋ አይደለሁም። ኢትዮጵያ ግን ለመግባት ቪዛ አያስፈልገኝም፣ ፓስፖርት ብቻ ነው የሚያስፈልገኝ፣ ዜጋ መሆን ብቻ ነው የሚያስፈልገኝ። ይህን ደግሞ አሟላለሁ እና ይሄ በእውነት በጣም የሚያስቅ የሚያስገርም፣ የሚያሳዝን ነገር ነው እና መግባት አይቀርም፣ ኢትዮጵያ እገባለሁ። በሌላ አየር መንገድ ሄዳለሁ። ግን ያሳዝናል። አንደኛ በጣም ስመጥር የሆነ የኢትዮጵያ አየር መንገድን ስም ማቆሸሽ ነው እንደዚህ አይነት ነገር ማድረግ። ምክንያቱም መንግስት ራሱ ህግ አላከብር ብሎ የኢትዮጵያ አየር መንገድን ህግ እንዲጥስ ነው እያደረገ ያለ አቶ ልደቱ ለረጅም ጊዜ አቆያቸውን፣ ህክምና ጨርሰው ወደ ኢትዮጵያ ለመመለስ ትኬት ቆርጠውና አስፈላጊውን ሰነድ አሟልተው አትላንታ የሚገኘው አውሮፕላን ጣቢያ በሰዓቱ ቢገኙም የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸው ለአሜሪካ ድምፅ ተናግረዋል። በዚህ ሀገር ጠዋት ሶስት ሰዓት ተኩል ላይ ነበረ በረራዬ እና ያው የታደሰ ፓስፖርት ነው ያለኝ። ቫሊድ ነው። ትኬቴም አስቀድሞ የተረጋገጠ ወይም ኮንፈርም እንደሆነ ትኬት ነው ያለኝ። ስለዚህ ውጭም ቤትም አለም ታይቶ ስለማይታወቅ በረራ አከለከላለሁ ብዬ አላሰብኩም። እዛ ኢትዮጵያ አየር መንገድ በሰዓቱ ደረስኩ ጠዋት ከጠዋቱ አስራ ሁለት ሰዓት እና እዛ ትኬት ኦፊስ ፍሮንት ዴስክ ላይ ያሉት ሰዎች ፓስፖርቴን ስሰጣቸው የቦርዲንግ ፓስ ለማግኘት ማለት ነው። ከዛ ትኬቴን ማግኘት አልቻሉም መጀመሪያ ከዛ በኋላ የቆረጥኩት ትኬት ኮንፈርምድ መሆኑን ሪሲት ያለው መሆኑን ሳሳያቸው ሱፐርቫይዘር ጠርተው አነጋገሩ። ሱፐርቫይዘሯ ስትፈትሽ ውስጥ ላይ ያው ክልከላ የተጣለ እንደሆነ እና በአሜሪካ የኢትዮጵያን ኤምባሲ አነጋግሬ የተለየ ፈቃድ ካልተሰጠ በስተቀር ወደ ኢትዮጵያ እንዳልበር ክልከላ የተጣለብኝ መሆኑን ነገሩኝ ማለት ነው። ከዛ በኋላ ያው አሰራሩ ሕገወጥ ስለሆነ እዛ ያለውን የኤሪያ ማናጀሩን ማነጋገር እችል እንደሆነ ጠየኳቸው። ልጆቹ ፈቃደኛ ሆነው ማናጀሩን ጠሩልኝ። ማናጀሩም ያው መከልከሉን አሁን ዛሬ ነው ያየ ነው። እና ያው የኢትዮጵያ አየር መንገድ ንብረትነቱ የኢትዮጵያ መንግስት ነው ከዛ የመጣልን ትዕዛዝ ማክበር ነው የኛ ግዴታ ሌላ የምናውቀው ነገር የለም ስለዚህ ኤምባሲ አነጋግረህ የተለየ ነገር ካልተፈጠረ ወይም እንዲነሳልህ ካልተደረገ በስተቀር መብረር አትችልም አሉኝ ያው ወደ ቤት የተመለሱ የአየር መንገዱ አትላንታ ቢሮ ኃላፊዎች በነገሯቸው መሰረት ዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በስልክ ለማግኘት ጥረት ማድረጋቸውንና የሚመለከታቸው የኤምባሲ ኃላፊዎችን ማግኘት እንዳልቻሉም ገልጸዋል የኢትዮጵያ መንግሥት አቶ ልደቱ አያሌውን በሚያዝያ 22 ቀን 2015 ዓ ም ለሽብር ተልኮ በህቡዕ አደረጃጀት ውስጥ ተገኝቷል በሚል ፎቷቸውን በመገናኛ ብዙሃን ካወጣቸው ታዋቂ ግለሰቦች መካከል አንዱ ናቸው። ይህ ቢሆንም እስካሁን ክስ እንዳልተመሠረተባቸው የሚናገሩት አቶ ልደቱ ወደ ኢትዮጵያ ለመሄድ የተነሱትም የሚከሰሱም ከሆነ በሀገራቸው ለመዳኘት በማሰባቸው ምክንያት እንደሆነም ይናገራሉ። እንግዲህ እኔ ምንም የሰራሁት ወንጀል የለም። ሰላማዊ የፖለቲካ ታጋይ ነኝ። እርግጥ ነው ከተወሰነ ጊዜ በፊት ከአመት በፊት መንግስት በሽብርተኝነት ወንጀል ጠርጥሮኝ ወይም ደሞ እንደሚፈልገኝ ይፋ አድርጓል በመገናኛ ብዙኃን። የመሰረተው ክስ ግን እስካሁን ድረስ የለም። እኔ ግን ንጽሕናዬን ስለማውቅ እና ደግሞ በህግ መዳኘትን ስለማምን አገር ሄጄ የምጠይቀውም ነገር ካለ በህግ እጠይቃለሁ። ነገር ግን ወንጀል የለብኝም የተከሰስኩትም ነገር የለም። ስለዚህ ወደ ውጭ ሀገር የመጣሁት ለሕክምና ነው። ሕክምና የናሆ ጨርሻ ያለው መመለስ አለብኝ በሚል ነው እና ተጠያቂነትን ቢመጣ ተጠያቂ ለመሆን ነው የሄድኩት። እና በጣም የሚገርመው ነገር ይሄ ነው። በይፋ በመገናኛ ብዙሀን በሽብርተኝነት ወንጀል እፈልገዋለሁ ብሎ እኔን ሲናገር እንዳውም ከዛም አልፎ በኢንተርፖል ሁሉ አስይዤ ወደ ኢትዮጵያ እንዲመጣ አድርገዋለሁ ሲል የነበረውን ሰው እኔ በበጎ ፈቃድ በህግ ተማሚኝ ወደ ኢትዮጵያ ሄዳለሁ ስል መከልከል ቤትም አለም ተደርጎ አያውቅም። ምክንያቱም መብትም የለውም፣ የኢትዮጵያ መንግስት እኔን ወደ ሀገር ቤት እንዳልገባ ለማድረግ። ምክንያቱም ዜግነት ኢትዮጵያዊ ነኝ፣ ሌላ ሀገር የለኝም። አሁን የገለጹልኝን ጉዳይ በተመለከተ እየተከታተሉት ነበር? ምን ላይ ነው ያለው ጉዳዩ? አዎ እከታተላለሁ። ጠበቃ ይዤ ያኔ ታስታውስ ከሆነ ህክምና ላይ ያለው እንደዚህ ክስ አቀርባለሁ ሲል መንግስት በቃ መንግስት ክስ የሚያቀርብ ከሆነ ህክምናዬን ቢሆን አቋርጬ ሄዳለሁ። ክስ ካላቀረበ ግን ያው ህክምናዬን ጨርሼ በራሴ ጊዜ ነው የምመለሰው ነው ያልኩት። ያው ቃሌና ክብሬ አሁን ህክምናዬን ሲጨርስ ለመመለስ ነው፣ ግን ከጠበቃዬ ጋራ ክትትል እናደርጋለን። እስካሁን የተመሰረተብኝ ክስ የለም። ቤቴን ከመፈተሻቸው በመገናኛ ብዙሀን ከመናገራቸው ውጭ የደረሰም መጥሪያ የለም፣ የተመሰረተም ክስ የለም ግን ክስም መስርተው ቢሆን ወንጀለኛን እንደውም ፈልገህ ትይዛለህ እንጂ አገሩ አይግባት ካለ። መንግስት ካለ ዜጋ ነኝ። በሕግ የሚያስጠይቀኝ ነገር ካለ በሕግ ይጠይቀኛል እንጂ ወደ ሀገሬ እንዳልገባ ሊከለክለኝ አይችልም። ማንም ሀገር የራሱን ዜጋ ወደ ሀገሩ እንዳይገባ ሊከለክል አይችልም። በጉዳዩ ላይ የተጠቀሰው የኢትዮጵያ አየር መንገድ ዋና ቢሮ ኃላፊዎችን በዚህ ጉዳይ ምላሻቸውን በስልክ ጠይቀናቸው የነበረ ቢሆንም ጥያቄውን በኢሜል እንድናቀርብና ምላሽ እንደሚሰጡ በነገሩ መሰረት የአሜሪካ ድምፅ ጥያቄውን ቢያቀርብም እስካሁን ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የአሜሪካ ድምፅ ከኢትዮጵያ አየር መንገድ በተጨማሪ ዋሽንግተን ከሚገኙ የኢትዮጵያ ኤምባሲ ምላሽ ለማካተት ጥረት አድርጎ የነበረ ቢሆንም በኢሜልና በስልክ ያቀረብነው ጥያቄ ይህንን ዘገባ እስካጠናቀርንበት ድረስ ምላሽ አላገኘንም። በተመሳሳይ የፓስፖርት አገልግሎትን ጨምሮ ወደ አገር ውስጥ የሚገቡና የሚወጡ ሰዎች በተመለከተ ስልጣን ያለው የኢሚግሬሽንና ዜግነት አገልግሎት ኃላፊን ለማናገር ያደረግነው ጥረትም ሳይሳካልን ቀርቷል። የሁሉንም የመንግሥት ኃላፊዎች ምላሽ የምናገኝ ከሆነ ለአድማጮቻቸው የምናቀርብ መሆኑን ከወዱ እንገልጻለን። አቶ ልደቱ አያሌው ወደ አሜሪካ ለሕክምና ከመምጣታቸው በፊትም በኢትዮጵያ በስር ላይ እንደነበሩ የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችን፣ ዘገባዎቻችን ይቀጥላሉ። የዩናይትድ ስቴትስ ና አውሮፓ ሀገራት አምባሳደሮች ና ተወካዮች በመቀለ ተገናኝተዋል። የዩናይትድ ስቴትስ፣ ብሪታንያ፣ ጀርመን፣ ጣሊያን፣ ፈረንሳይ ና የአውሮፓ ህብረት አምባሳደሮች ና ተወካዮች ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ና ከህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተወያይተዋል። ስለዚህ ጉዳይ ማብራሪያ ልሰጠን በትግራይ ክልል የሚገኘው ዘጋቢያችን ሙልጌታ አጽብሀ በመስመር ላይ በስልክ መስመር ላይ ይገኛል። ጤና ስጥልኝ ሙልጌታ፣ እንደምና መሸ? ጤና ስጥልኝ ኤደን፣ እንደምን አመሸሽ? አለን። እስቲ እንግዲህ መግቢያ ላይ እንደገለጽኩት የዩናይትድ ስቴትስ ና የአውሮፓ ሀገራት አምባሳደር ተወካዮች በመቀለ ተገኝተው ዛሬ ከክልሉ ፕሬዚዳንት ና ከህወሀት ሊቀመንበር ጋር ውይይት አድርገዋል። ይዘቱና ሁኔታው ምን ይመስላል? አመሰግናለው ኤደን ዛሬ ማክሰኞ ወደ መቀለ ከተማ ሲገቡ ልኡካኑ በክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጠዋት አቀባበል ተደርጎላቸዋል ልኡካኑ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራም ተወያይተዋል መቀመጫው በአዲስ አበባ ያደረገ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ዛሬ ማክሰኞ የካቲት አራት ቀን ሁለት ሺህ አስራ ሰባት ዓመተ ምሕረት የዩናይትድ ስቴትስ ብሪታንያ ጀርመን ጣሊያን ፈረንሳይና አውሮፓ ህብረት አምባሳደሮችና ተወካዮች በፕሪቶሪያ የተፈረመውን ግጭት በዘላቂነት የማቆም ስምምነት አስመልክቶ ከክልሉ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው እንደተወያዩ አስታውቋል። የትግራይ ክልል ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ በውይይቱ የፕሪቶሪያ ስምምነት በምልአት ባለመተግበሩ ተፈናቃዮች መመለስ እንዳልተቻለ ገልጸዋል። የትግራይ ችግርም መፍታት አልተቻለም ሲሉ ነው ለልኡካኑ ያስረዱት። በፕሪቶሪያ የተፈረመው ግጭት በዘላቂነት የማቆም ስምምነት ትግበራ ላይ አለ ያሉት ለውጦች እንዲሁም ለትግበራው የሚያጋጥሙ እንቅፋቶች አስመልክቶ የምናካሄዳቸው ውይይቶች ቅጥያ ነው ያሉት አቶ ጌታቸው በዚህ ውይይትም የሚያጋጥሙ ችግሮች መፍትሄ ለማበጀት ያግዛል ሲሉም ገልጸዋል። የስምምነቱ አንኳር የሆነው ተፈናቃዮች ወደ ቀያቸው የመመለስ ሁኔታም አለመፈጸሙ አሁን የገጠመን ችግር ነው ሲሉ ነው ፕሬዚደንቱ ያነሱት። በትግራይ በአሁኑ ጊዜ ያለውን ፖለቲካዊ ቀውስም መነሻው ይህ ነው ሲሉ ነው አቶ ጌታቸው ያነሱት። አመሰግናለሁ። እንግዲህ ሙልጌታ ሌሎች ውስጥ ተወያዮች በተለይ ደግሞ ልኡካኑና አምባሳድሩ ለየት ባለ ሁኔታ ያነሷቸው ጉዳዮች ነበሩ? ወይም በዚህ ጉዳይ ላይ የሰጡት ምላሽ ምን ይመስላል? የልኡካኑን መሪ የብሪታንያ መንግስት አምባሳደር በኢትዮጵያ ዳረን ውልች ነበሩ። እሳቸው ከአቶ ጌታቸው ረዳ ጋር በነበረው ውይይት ባነሱት በብዛት የተለያዩ ሀገራት አምባሳደሮችና ተወካዮች ወደ መቀለ የተጓዙት የፕሪቶሪያው ስምምነት በምልአት እንዲተገበር ካላቸው ፍላጎት ነው በማለት አስረድተዋል። ቁጥራችን ብዙ ሁነን እዚህ የመጣ ነው ግጭት በዘላቂነት ለማቆም የተደረሰው ስምምነት በተሻለ መልኩ ዓለም አቀፉ ማህበረሰብ እንዲተገበር እንደሚፈልግ ማሳያ ነው ሲሉ ነው የገለጹት። ስምምነቱ እንደግፋለን። የስምምነቱ ትግበራ ብዙዎች እንደሚሹት በፍጥነት እየተተገበረ እንዳ አልሆነም እንረዳለን ነው ያሉት። አምባሳደሩ በዚህ ውይይትም ስለ ሁኔታው በተሻለ መንገድ ለመረዳት ያግዘናል፣ እንዲሁም ዓለም አቀፉ ማህበረሰብ ስምነቱ ለመፈጸም የሚጠበቅበት እገዛ ለመለየት ያግዛል ሲሉ አንስቷል። ልኡካኑ ቅድም እንደገለጽኩት ከህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራ ተወያይተዋል። የህወሀት በፌስቡክ ገጹ እንደገለጸ ህወሀት ዶክተር ደብረጽዮን በውይይቱ የፕሪቶሪያው ስምነት በምልአት ባለመተግበሩ የክልሉ ህዝብ ስቃይ መከራና እንግልት መቀጠሉና ተፈናቃዮቹ በመጠለያ ካምፕ እየተንግላቱ ይገኛሉ በማለት ነው ለልኡካኑ የገለጹት። የስምነቱ መተግበር ለዘላቂ ሰላም ትልቅ ሚና እንዳ ይመጣሉ ዶክተር ደብረጽዮን አስረድቷል። ልኡካኑ በመቀለ ሰብአካሪ ተብሎ በሚታወቅ የተፈናቃዮች ካምፕ በመጓዝም ተፈናቃዮች ያሉበት ሁኔታ አይተዋል፣ እንዲሁም ተወያይተዋል። አምባሳደሮቹና ተወካዮቹ በመቀለ የነበራቸው ጉብኝትም አመሻሽ ላይ አጠናቀው ወደ አዲስ አበባ ተመልሷል። ሄደን አመሰግናለሁ። እኔም በጣም ነው የማመሰግነው ሙልጌታ። እንግዲህ በቀጣይም የሚኖሩ ክስተቶችና ሁነቶችን እየተከታተልክ እንደምታደርሰን ሙሉ እምነቴ ነው። ለዛሬ ምሽት ግን ስለሰጠህን ማብራሪያ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ። አስከትለን የምናልፈው ወደ አፍሪካ ነክ ጉዳይ ነው። በዳርፉር የተፈናቃዮች መጠለያ ሕጻናት በርሃብ እየሞቱ ነው። በሱዳን በምግብ እጦትና ተያያዥ በሽታዎች ምክንያት ሰዎች እየሞቱ ባሉባቸው ቢያንስ አምስት ስፍራዎች ረሃብ መግባቱን የተባበሩት መንግሥታት ድርጅት አውጇል። ከነዚህ ስፍራዎች መካከል አንዱ በግጭቱ ምክንያት ከበባ ውስጥ ያለውና በሰሜን ዳርፉር የሚገኘው ዛምዛም የተፈናቃዮች መጠለያ ነው። የአሜሪካ ድምፁ ሄነሪ ዊልኪንስ መጠለያቸውን ለቀው የወጡ ተፈናቃዮችን አነጋግሮ ያደረሰን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል። ስሙ እንዲጠቀስ ያልፈልገው ተፈናቃይ ከዛም ዛም መጠለያ ወጥቶ ሱዳንን ከቻድ በሚያዋስነው ድንበር ላይ ከሚገኘው ሌላ የተፈናቃዮች መጠለያ ደርሰዋል። በሰሜን ዳርፉር ከሚገኘው የዛምዛም መጠለያ ጀምሮ ያለውንና አስቸጋሪውን 340 ኪሎ ሜትር ርቀት መንገድ የተጓዘው በእግሩ ነው። መጠለያው ረሃብ የሚታይበትና ከሱዳን ሰራዊት ጋር በመዋጋት ላይ ባለው የፈጥኖ ድራሽ ኃይሉ ከበባ ውስጥ የሚገኝ ነው። ተፈናቃዩ ለደህንነቱ ሲል ስሙ እንዲጠቀስ አልፈለገም። በዛምዛም እየሆነ ያለው አሳዛኝ ነው። ፍንዳታዎቹ ሰውን እየጨረሱ ነው። ገንዘብ የለም፣ ምግብ የለም። አንዳንዴ በቀን አንድ ጊዜ ነው የምንበላው። እርሱና በዛምዛም መጠለያ የሚገኙ ሌሎች የማኅበረሰቡ አባላት በረሃብ ተጎድተው የሞቱ 25 ሕፃናትን እንደቀበሩ ያውሳል። ተመድ እንደሚለው የዳርፉር የተወሰነው ክፍል በረሃብ ተመቷል። ይህም በዓለም ከሰባት ዓመታት ወዲህ የመጀመሪያው ረሃብ የታወጀበት ስፍራ ያደርገዋል። የረዴድ ቡድኖችና ነዋሪዎች እንደሚሉት 300,000 ተፈናቃዮችን የያዘው መጠለያ በፈጥኖ ደራሽ ኃይሉ ተደጋጋሚ የከባድ መሳሪያ ድብደባ ይደርስበታል። የፈጥኖ ደራሽ ኃይሉ ጃንጃዊድ ከተሰኘው ሚሊሻ የተወለደ ነው። ስሙ እንዲጠቀስ ያልፈልገውና ወደ ቻድ ከሸሹት ውስጥ አንዱ የሆነው ሌላው ተፈናቃይ ይህን ይላል። መጀመሪያ እዚህ ስንመጣ የሰብዓዊ ድርጅቶች ስላሉ ደህንነታችን የተጠበቀ የሚሆን መስሎን ነበር። ጃንጃዊድ ጥቃት የሚፈጽምባቸው አልመሰለንም ነበር፣ ግን አጠቁ። ተፈናቃዩ ጨምሮ እንዳለው አዛውንቶችና ህጻናት ቀድሞ ከሚሞቱት ውስጥ ናቸው። ብዛት አዛውንቶችና ህጻናት ይበልጥ የተጋለጡ ናቸው። በምግብና ሕክምና እጦትና ምክንያት በርካታ ቤተሰቦች ልጆቻቸውን አጥተዋል። የዓለም ምግብ ፕሮግራም በበኩሉ እንዳለው ረሃቡ የተከሰተው በግጭት ምክንያት ነው። ሌኒ ኪንዝሊ በሱዳን የፕሮግራሙ የኮሚዩኒኬሽን ኃላፊ ናቸው። ዋናው ነጥብ እንደሚመስለኝ ይህ ሰው ሰራሽ ግጭት ነው። ስለዚህ ረሃቡም ሰው ሰራሽ ነው። መፍትሄውም ሰው ሰራሽ ብቻ ነው ሊሆን የሚችለው። እዚህ ያለው ሁኔታ በዓለም ለረዥም ጊዜ ያልታየ ረሃብ ከመፍጠሩ በፊት ለሰብአዊ እፎይታ ሲባል ግጭቱ መቆም አለበት። በቻድ ለሚገኙ ተፈናቃዮች ምግብ በማዳረስ ላይ የሚገኘው ተመድ እንደሚለው በዳርፉር የሚታየው ረሃብ በያዝነው የፈረንጆች ዓመት አጋማሽ ላይ ወደ ተጨማሪ አምስት ክልሎች ሊስፋፋ ይችላል። ሄንሪ ዊልኪንስ ከቻድ ለላከው ዘገባ እንግዲህ ወሊኔኝ። ዋሽንግተን ዲሲ። ትራምፕ በብረታ ብረትና አሉሚኒየም ላይ 25 ከመቶ ቀረጥ ጥለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብረታ ብረትና አሉሚኒየም ላይ ትላንት ሰኞ ሀያ አምስት ከመቶ ቀረጥ መጣላቸው እያነጋገረ ነው። በቀረጡ በጣም የሚጎዱት ለአሜሪካ ዋናዎቹ የብረታ ብረትና አሉሚኒየም አቅራቢ የሆኑት ካናዳና ሜክሲኮ ሊሆኑ እንደሚችሉም ተመልክቷል። ትራምፕ ንግድን በሚመለከት እየወሰዱ ያሉት እርምጃ ከዋናዋ ከዩናይትድ ስቴትስ ተቀናቃኝ ከቻይና በኩል የበረታ ነቀፌታን አስከትሏል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፖል ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጆ ታየ ታቀርበዋለች። ፕሬዚደንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጪ በሚገቡ ብረታ ብረትና አሉሚኒየም ላይ የ25 ከመቶ ቀረጥ እንደሚጣል ይፋ አድርገዋል። ይሄ ትልቅ እርምጃ ነው። ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል። ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ለትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል። እርስዎ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዝደንት ኖት። እጅግ በጣም አድናቂዎ ነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል። የፕሬዝደንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የሀገር ውስጥ አምራቾችን እንደሚረዳ ና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷም ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮ እና ደቡብ ኮሪያ እንደሚሆኑ ነው የሚታመነው። ቤጂንግም በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የአስር ከመቶ የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከ10 እስከ 15 ከመቶ የሚደርስ የቀረጥ ጭማሪዋን ስራ ላይ ያውላለች የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኩን ማዊጃን ጓንሸጃን መዮ ይንጃ በንግድ ጦርነትና በታሪፍ ጦርነት ማንም አሸናፊ አይሆንም አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሰረተ ውይይት፣ ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን። ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተቀናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል። ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። ሀገራችን ብረታ ብረትና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻ የእጣ ፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ አስርተ ዓመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት። በርካታ የመጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለት እና የሎጂስቲክስ ምሁራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሰንድረ ሼራጎ በሰጡት አስተያየት ይህ መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ አስራ ሁለት ወይም አስራ አራት አባል ሀገራት ወደ አቀፈው ወደ ብሪክስ ይስፋፋል? እነዚህ ስጋቶች ይላሉ ፕሮፌሰር ሰንድሬሽ ራጎ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል። የንግድ ድርጅቶች ሁኔታዎች አጠራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል። ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል። ሚሺጋኗ ዲትሮይት ከተማ ላይ መሰረቱን ባደረገው የዩናይትድ ስቴትስ የኦቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግለን ስቲቨንስ ሚች ኦቶ የተባለው የሚሽጋን ኦቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል። በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም። ፕሬዚደንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት። በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን። የዩናይትድ ስቴትስ የንግድ አጋሮችን በበኩላቸው የተጣሉት ቀረጦች የአውቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል። አድማጮቻችንና ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት የካቲት አራት ሁለት ሺ አስራ ሰባት ዓመተ ምሕረት ዝግጅታችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ እንሻገር። ከልጅነቱ አንስቶ አንድ እግሩ አልታዘዝ ያለውን መለስ ዮብ አካል ጉዳተኛ መሆኑ ሌሎች መደገፊያ ያጡ አካል ጉዳተኞች ኢትዮጵያውያንን ከመርዳት አላገደውም። ከብዙ ዓመታት በፊት አንድ መንግሥታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ማደጉን የሚገልጸው ወጣቱ በአንድ ወቅት ድጋፉ በመሰበሩ ወድቆ ዳግም ተጎድቶ እንደነበረ ያስታውሳል። የናታን ዘብድዮስ ቃለም ጠይቅ አድርጎለት ያሰናዳው ዘገባ በመቀጠል ይቀርባል። መለስ ስየውብ ከልጅነቱ ጀምሮም አንድ እግሩ የማይታዝልለት አካል ጉዳተኛ ነው። በዚህም ምክንያት ለመንቀሳቀስ ደጋፊ መሳሪያ ያስፈልገዋል። የ33 ዓመቱ የሐዋሳ ከተማ ነዋሪ ከብዙ ዓመታት በፊት አንድ መንግሥታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፉ በመሰበሩም ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱም ለአንድ ዓመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ ዓመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል። እኔንም ክራንች ችግር ነው፣ ሶዶ ክርስቲያን ሆስፒታል የሚገባት እዛ ሶዶ ክርስቲያን ሆስፒታል ገብቼም ደግሞ ዶክተር አንደርሰን የአጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ ወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሚዎቼ ደግሞ ቆሙ፣ የማይራመዱ ከሆነ ምንድን ነው ዩዝ ሌስ ነው አለ። ለምንድን ነው እነዚያ ያለበት የሆነ ጊዜ ክራንች ኢትዮጵያ ላይ ከአንድ ቦታ ብቻ ነበር የሚገኘው፣ እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው። ከዛ ክራንች የለም ሲባል እንዴት ክራንች አይኖርም ታካሚዎቹ እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔ ድርጅት እንዲያቋቁም ያደረገው ሶስት ነገር። አንደኛው የኔ ክራንች መቸገር፣ ሁለተኛ ዶክተር አንደርሴን የመሰለ ያው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ሆኖ ክራንች ከሌለ ከኢትዮጵያ እወጣለሁ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል ምን አልፈጥርም? ለምንስ የሚለው ነገር ነው። አሁን እዚ ውስጥም አካሉተኛ የሆኑ ሰዎች አሉ። በወላይታ አስወዶ ክርስቲያን ሆስፒታል በኦጌሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ሲል በአዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር ግራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ፣ በኋላ ደግሞ ወደ ወላይታ አስወዶና ወደ ካምባታ ዞን ሀዳረው ከተማ እንዳስፋፉ ያስረዳል። ቆይቼ ቆይቼ እግዚአብሔር ረቱኝ። አካል ጉዳተኞች ጭቃ የማምረቻ ድርጅት አማኑኤል አቋቁሚ ያለው፣ ከተቋቋመ በኋላ ቢያንስ ሰባት ስምንት ሰዎች ከኔ ማህበር ውስጥ አካል ጉዳተኞች ያገቡታሉ። ሁለት ሶስት ልጅ ይሄ ምንድን ነው? አትቱቱን ቀይሯል። ክራንች ነው ወልቸር፣ ብቻ ሰውን ሶሳይቲውን አመለካከት ራሱ ቀይሯል፣ ድርጅት መቋቋሙ ማለት ነው። መለስ ዛሬ የመንቀሳቀስ ፈተናዎቹን ብቻ አላሸነፈም፣ ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንቀሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል። በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ላላቸው ይሸጣሉም፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል። በህይወት ያየሁት ክራንች ተሰብሮብኝ አንድ ዓመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ። እንጨትን ነው በብረት ውስጥ አድርጌ ሲጠቀም የነበርኩት አሁን ግን እውነት ለመናገር አንድ ሰው ውልቸር ከተሰበረባቸው እኛ ጋር መቶ ማስጠገን ይችላሉ። ሰወዶ ያለ ሰው ከሆነ ሰወዶ ማስጠገን ይችላሉ። ቅርብ ጊዜ አሁን ስንጀምር እዛም ከንባታ አደሮ ላይ ማስጠገድ ይችላሉ። ምንድን ነው እውነትም ችግር አለ። ምክንያቱም ክራንች ማለት ለአንድ ሰው እግር ነው። ውልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪና ጋር መግባት አልችልም። ድርጅታቸው አካል ጉዳተኞችን ጨምሮ ከአርባ በላይ ለሚሆኑ ዜጎች የስራ እድል መፍጠሩን ገልጿል። ጸጋይ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ ዕድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል። ተመርቄ ቤት ልቁጭ አልኩት። ከዛ ደውዬ ስጠይ አሁንም ስራ አላገኘኩም ምናምን ብሎ አዎ አልኩት። ከዛ ስራ አጥቼ ቤት ቁጭ ብያለሁ። ተመርቄ ያለሁ ግን ስራ የለም። ይገዳ ላይ ነው ምናምን ብሎ ስራ የለኝም አልኩ። ከዛ እሺ አሁንም እኔ ጋር መጥተህ ስቶር ኪፐር ነቱ ትሰራለህ አለ። እሰራለሁ፣ ችግር የለም። አሁን አዋሳ መድቼ አዋሳ ላይ እየሰራው ነኝ። አክሉ አብርሃም የስራ እድል ከተፈጠረላቸው ውስጥ ሌላኛው ወጣት ነው። እንደ አጋጣሚ ሌላ ሾፕ ነበር የምሰራው፣ ክፍያቸውም ያን ያን አልነበረም። እዚህ ድርጅት ከመጣሁ በኋላ ብዙ እድሎችን አግኝቻለሁ። ምክንያቱም ብርም እናገኛለን፣ ስራም ብዙ አይነት ስራ ነው። አንድ ዊንቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይሄ ዊንቸር ዊንቸር ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት እንደገና ይህ ብረት ተበይዶ ምናምን በጣም ፎርሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ ውስጥ ያ የስራ እድሉ ሰፊ ነው። መለስ በውድ ዋጋ፣ በውጭ ምንዛሬም ወደ አገር ውስጥ የሚገቡትን እነዚህን መገለገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በስምንት ሺህ ብር የሚሸጥ ሲሆን ያመረተውን ተማሳይ ምርት በሁለት ሺህ ብር ብቻ ይሸጣል። አንድ ባለ ሶስት ጎማ ወንበር ከውጭ የሚመጣ እስከ 60 ሺህ ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በሁለትና በሶስት እጥፍ ርካሽ በሆነ ዋጋ በ25 ሺህ ብር እንደሚሸጥ አስረድቷል። ከውጭ የሚመጣ ዊልቸር ውድ ነው። ዶላር ይፈልጋል፣ ጊዜ ይፈልጋል። የእኛ ዊልቸር ግን እዙ መስተካከል ይችላል። አበለቤን ነው እኔታ ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም መንግስታዊ የሆኑ ተቋማትም ከእኛ ዊልቸር ቢገዙ እኛን ቢያበረታቱ የምለው ነገር ምክንያቱም እኛ ጋር ሲገዙ ልከኔ ብቻ አይደለም የሚገዙት ለአካል ጉዳተኛም ስራ ዕድል እየፈጠሩ ነው። መለስ በራሴ ጥረት ይህንን ላድርግ እንጂ ድጋፍ ያሻኛል ብሏል። መንግስት እንደ መንግስት ቦታ ሊሰጠን ይገባል። ምክንያቱም እኛ እየሰራን ያለ ነው ወይ፣ ግል ነገር አይደለም፣ ወይ ትንሽ ነገር አይደለም። የአካል ጉዳተኛ ችግር የሚፈታ ነገር ነው። የእኔን ችግር፣ የወንድሜን ችግር የሚፈታ ነገር፣ የዛ የመንግስትን ችግር የሚፈታ ነገር ነው እና የቦታ ችግር አለን። አሁን እንደሚታየው ማለት ነው። አሁን ብዙ ውልቸር ቢታዘዝልን አሁን ቦታ የለንም። ተከራይተን ቢሆን ራሱ ስለዚህ መንግስት ይሄንን ማስተካከል አለበት። ሌላ ደግሞ ማሽነሪ ድጋፍም ቢያርግልን መልካም ነው። ምክንያቱም የሁለት ኤፍሰር የሚሆን የአርቲፊሻል እቃዎች አሉ እዚህ ስቶር ላይ። ስለዚህ እነዚህ እቃዎች ማሽን ብናገኝ ወደ እጀታ ይቀየራሉ። መለስ ዋና አላማዬም በኢትዮጵያ የአካል ጉዳተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት፣ ከቤታቸው ወጥተውም ንቁ ህይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዘገባዎቻችንን እያገባደድን ነው። መንግስት በልዩ ልዩ የኢትዮጵያ አካባቢዎች የሚታዩትን አለመረጋጋቶች በሰላማዊ መንገድ እንዲፈታ ወጣቶች ጥሪ አቅርበዋል። ወደዛው ነው የምናልፈው። እኔ ከዚህ በፊት ስሰራ የነበረው የሹፍርና ስራ ነው። ስሰራ በነበረበት ጊዜ ስሰራ በነበረበት ጊዜ ያው ሰላም ነበር፣ ጦርነት ምንም ምንም አልነበረም። አሁን ላይ ግን ጦርነት ስላለ ይህን ስራ ለማቆም ተገድጃለሁ። ይህንን ስራ እንዳቆም ያደረገኝ አንደኛው ነገር የአገር ጦርነቱ ነው፣ ረብሻው ማለት ነው። አሁን ደሴ በእርግጥ ያለንበት ነባራዊ ሁኔታ ሰላማዊ የሚባል ደረጃ ነው። ምንም አይነት ጦርነት እንትን ብለን አናውቅም። ግን በዙሪያው ቢያንስ ቢያንስ ሀያ ሰላሳ ኪሎ ሜትር ርቀን ጦርነቶች አሉ። እኔ ደግሞ የምሰራው ስራ ከደሴ የሚያስወጣ ስራ ነው ሹፍርና ነው። ይህንን በማደርግበት ሰዓት በጣም ብዙ ጓደኞች ተገድለዋል፣ ሙተዋል ምናምን። ይሄ ነገር እያለ ይሄን ነገር ደፍሬ መስራት የማልችልበት ሁኔታ ውስጥ ነው ያለሁት። ይሄን ደግሞ በመሆኑ ስራ ፈትቼ ቁጭ ብያለሁ። እንግዲህ ስለ ሰላም ስናወራ የሰላም እጦት እንደ ወጣት ወጥተን ገብተን የተለያዩ ስራዎችን በመስራት ራሳችንን የምንለውጥበት ሁኔታ ባለበት ልኬት አሁን ላይ ባለው የሰላም እጦት ምክንያት ግን ከዚሁ ከከተማችን እንዳንንቀሳቀስ ና አብዛኛው ወጣት መንቀሳቀሻና ማረፊያ አጥቶ ሱስ ላይ እንዲወድቁ የሆነበት ሁኔታ ነው ያለውና ሰላም ከሌለ የትም ልንንቀሳቀስ የምንችልበት ሁኔታ የለም። እንደሚታወቀው ደሴ ከተማ ደግሞ ነባርና በጣም የቆየሽ ከተማ ከመሆኑ አንጻር በአቅራቢያዋ ያሉ የገጠር አካባቢዎችም የገጠር ከተማዎችን ጨምሮ የማህበረሰብ ፍልሰት ስለሚኖር ደሴ ከተማ ላይ ያለው የስራ እንቅስቃሴዎችም ከሰው ብዛት አንጻር ሟች ማድረግ ስላልቻለ ወጣቱ ያው ስራ አጦኖ ቦዝኖ ይበልጥ ራሱን ጥሎ እንዲቀመጥ የሆነበት ሁኔታ ነው ያለው። እኔም እንደ ወጣትነቴ ደሴ ከተማ ላይ ወይም ደሴ አካባቢ ላይ ተወላጅ እንደመሆኔ በዚህ ሰዓት በርካታ ስራዎችን በመስራት ቤተሰብ ማስተዳደር ያለብኝ ነገር መሆን እንዳለበት ብናምንም ካለው የሰላም እጦት ምክንያት ግን ወደ ተለያዩ አካባቢዎች ተንቀሳቅሰን እንዳንሰራ የሆነበት ሁኔታ ነው ያለው። ያው ጦርነቱ እንደሚታወቀው አመታቶችን እያስቆጠረ ስለሆነ እንደ ልባችን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የህይወት ዋስትና የምንከፍልበት ዋጋ የምንከፍልበት ሂደት ስላለ አሁን ላይ ያው አብዛኞቻችን ከስራ ተፈናቅለን እኔንም ጭምር ማለት ነው ከነበርኩበት የስራ ገበታ ላይ ተነስቼ አሁን ላይ ደግሞ በምንም አይነት ስራ ላይ የማልተዳደርና ቤተሰቦቼ ጋር ሸሽ የተቀመጥኩበት ሁኔታ አለ ማለት ነው። ይሄ ጦርነት የተነሳው ካለምንም ምክንያት አይደለም፣ የሆነ ምክንያት አለው። ይህን ምክንያት ደግሞ ሁሉም ሰው ተባብሮ የፖለቲካ አካሉ ከፊት ቀድሞ መፍትሄ ማበጀት ያለበት እሱ ነው ብዬ ነው የማምነው። ይህን ነገር ደግሞ ለመፍታት የኛም ኃላፊነት ሊኖር ይችላል፣ ግን የኛ ኃላፊነት ተከታይ ነው እንጂ ሊሆን የሚችለው ከፊት ቀዳሚ ሊሆን አይችልም። በሁለቱም ወገን ያለው ሳይድ የኛን እንትን የሚለን ነገር ስላለለ ማለት ነው። እና ዋናው ትልቁ ነገር ምንድነው መሆን ያለበት የፖለቲካ ሰዎቹ ከፊት ሁነው እኛን አስከትለው ወጣቱን አስከትለው ፖለቲካዊ መፍትሄ እንዲያመጡ ማድረግ ይህ ወጣት ሊጠብቀው ከፖለቲካ አመራሩ የፖለቲካ አመራሩ ሰላም ፈላጊ ሆኖ በንግግር ቢፈታው ባይነኝ። የራሴ የሆነ አስተያየት እኔ የፖለቲካ እውቀቱ የለኝም በርግጥ፣ ግን አሁን ይህንን ነገር ሊፈቱ የሚችሉ ነገሮች ከፖለቲካ አመራሮቹ ቢመጣ፣ የፖለቲካ አመራሮቹ ደግሞ ቁርጠኛ ሁነው ይህንን ነገር መስራት በትክክል ማለት ነው መሬት ላይ የወረደ ነገር ቢያደርጉ ከወረ ያለፈው ሁኖ ማለት ነው ይህን ነገር ማድረግ ቢችሉ ጥሩ ነው ባይነኝ። እና እነሱ ያው እኛንም ማሳተፍ ቢችሉ፣ በትክክል መድረኩን ፈጥረውልን ይሄ ነገር ያው መፍትሄ ያመጣል ብዬ አስባለሁ። እስካሁን ባለው ነገር ወጣቱን የሚያሳትፍ ምንም አይነት መድረክ አልተመቻቸም። ይህን ነገር ደግሞ ሲመቻች ማንኛውን ነገር ለማድረግ እኔ ብቻ ሳልሆን አብዛኛው ወጣት ዝግጁ ነው። ይህንን ነገር ለማድረግ እኛም ሁሉም ሰው ሰላም ፈላጊ ነው ብዬ ነው ማም ነው ጫካ ውስጥ ያለ ኑሮ የሚዋጋውም፣ እዚህም የፖለቲካውም ሰው ይህንን ነገር በንግግር እንዲፈታ የኛ የወጣቶች ተሳትፎ ያው እንትኑ እንዲሆን እኛም ተሳትፏችንን ለማድረግ ዝግጁ ነን። ግን እኛ ያው የሚያስፈልገው ነገር መድረኩ ተመቻችቶ እኛን የሚያሳትፍ ነገር ሲኖር ሰላሙን ለማምጣት ዞሮ ዞሮ በሀገር አቀፍ ደረጃ ያለው የመንግስት መዋቅር ላይ ያለውም አካል ይሁን በውጭ የሚኖሩትም ኢትዮጵያውያኖች ይሁኑ ስለ ሰላም ብዙ እናወራለን። በድርድር መልኩ ይሁኑ በእርቀ ሰላም ይውረድ፣ እንመካከር የሚለው ነገር አለ። ምንም ይሁን ምንም፣ ግን እንደኔ ወይም እንደ ወጣት በእያንዳንዱ አካባቢ፣ በድሮ በተለመደው አግባብ ባህላዊ ዘዴዎችን መጠቀም ብንችል ብዬ አስባለሁ። የሽምግልና የአገር ሽማግሌዎች ባሊው ይሰጣሉ ብዬ አስባለሁ። ለምን አንደኛው ወንድሜ አንድ ሀቅ ይዘው ይታገላል፣ ይሄኛው ወንድሜ ሌላ ሀቅ ይዘው በሚለው አግባብ የሁለት ወንድማማቾች እልቂት ስለሆነ እሱን ለማስታረቅ ደግሞ ግዴታ ጦርነቱ ለውጥ እንደማያመጣ ረዥም አመት በእኛም ሀገር ብዙ አመት አስቆጠሩ። በውጭ አለም ደግሞ በምንሰማውም ሌላ እልቂት ነው የመጣው። ስለዚህ የሃይማኖት አባቶች የአገር ሽማግሌዎች ድሮ የነበረውን ወግና ባህል ይዘው ስለ ሀቅ ብለው ወንድማማቾችን ከሚዳሙ ይልቅ እናስታርቃቸው ብለው መስዋዕትነት ቢከፍሉ ደስ ይለኛል።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን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 የተከበራችሁ አድማጭ ተመልካቾቻችን፣ የነበረንን የዕለቱን ዘገባዎችና መሰናዶ እዚ ላይ አጠናቀቅን። ሳስተናግዳችሁ የቆየት ኤደን ገርመው፣ ከዋና አዘጋጇ ጽዮን ግርማ፣ ወይብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያ፣ እንዲሁም ደግሞ ስርጭቱን በማቀናበር ኤልያስ አስማረና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚ ላይ ሰናበታለሁ። ጤና ይስጥልኝ።